በአክሱም ዩኒቨርሲቲ በተማሪዎች መካከል በተቀሰቀሰ ግጭት የአንድ ተማሪ ሕይወት ሲያልፍ ቁጥራቸው ለጊዜው በውል ያልታወቁ ሌሎች የመቁሰል አደጋ ደርሶባቸዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ግጭቱን አስመልክቶ በሰጡት መግለጫ በማንነቱ የተነሳ የተማሪው ሕይወት በማለፉ ድርጊቱን አውግዘው የተሰማቸውን ሀዘን ገልጸዋል። ሙልጌታ አጽብሃ ጋዜጣዊ መግለጫውን ተከታትሎ ተከታዩን አድርሶናል። በአክሱም ዩኒቨርሲቲ ትናንት ከተቀሰቀሰው ግጭት አስቀድሞ ባለፈው ሳምንት በደብረ ማርቆስ ዩኒቨርሲቲ የተቀሰቀሰው የአንድ ተማሪ ህይወት የጠፋበት ሌላ ግጭት በመቃወም ተማሪዎች በከተማይቱ ሰልፍ አድርገዋል። በጊዜው ፖሊስ የተቃውሞ ሰልፉን ለመበተን አስለቃስ ጭስ መጠቀሙን የአሜሪካ ድምጽ ያነጋገራቸው ወገኖች ገልጿል። በጸጥታ ኃይሎች የተወሰዱ እርምጃዎች ተከትሎ ግርግር መነሳቱ እነኝህ ምንጮች ጠቅመዋል። በብጥብጡም አንድ የሁለተኛ ዓመት ተማሪ መገደሉና ሌሎች ቁጥራቸው ያልታወቀ ሰዎች ጉዳት እንደደረሰባቸው አመላክቷል። ብጥብጡ ሲጀመር ከተማሪዎች መኝታ ክፍል ውስጥ እንደነበረ የተናገረው በዩኒቨርሲቲው አምስተኛ ዓመት የኢንጂነሪንግ ተማሪ የሆነው አማኑኤል አማረ እርሱ በነበረበት የወንዶች መኝታ ክፍሎች አካባቢ ተማሪዎች ድንጋይ ሲወራወሩ ማየቱ ገልጿል። እንዲህ አንድ ሰው ህይወት መጥፋት እንዳጋጠመ እና ድንጋይ ሲወራወሩ እንደነበር ባይኔ ማይቻለው ድንጋዮች የተወራወሩት ጥቆማ ተደርሶ ደርሰው ሊባረሩ የደረሱ ተማሪዎች ነበሩ መሰለኝ። እነሱን እንዳይባረሩ ጥያቄ አለን እያሉ ነበረ። መጀመሪያ ላይ በዩኒቨርሲቲው የተከሰተው የጸጥታ ችግር አስመልክቶ በዛሬው እለት ተማሪዎች ከዩኒቨርሲቲው አመራሮች ጋር ተወያይቷል። የዩኒቨርሲቲው ምክትል ፕሬዚደንት ዶክተር ኪሮስ ጎሽ ሁኔታውን አስመልክቶ በሰጡት አስተያየት በአሁኑ ሰዓት በዋናነት የማረጋጋት ስራ ነው እየሰራን ያለ ነው ይላሉ። ተማሪዎች ድንጋይ ከመኖራቸው በፊት ጠይቀውን ነበረ እስከ መቼ ነው ሬሳም ይመጣ የሚል ከብዙ ነ ነገር አያይዞ ነው የጠየቁን ሰው ሊገነዘበው የሚገባው አንድ ቦታ ላይ ችግር ሊፈጠር ይችላል የዛኛውን ችግር ሌላ ችግር በመፍጠር አይደለም መፍትሄ የሚሆነው የህግ የበላይነት በማስከበር ነው እንደዚህ አይነት ችግር መፍታት የሚቻለው ተማሪያችን ነው ልጃችን ነው እንደ ወላጅም እንደ መምህርም እንደ ዜጋም ሀዘናችንን እንገልጻለን እንደዚሁም ያንን ጉዳት አድርሰዋል ተብለው የተጠረጠሩ ሰዎችንም የተያዙ አሉ፣ ሌሎች የሚያዙም አሉ። በፖሊስ እየተከታተለ ላይ ያለ አለ። እሱን የበላይነትን እንደምናስከብር ማረጋገጥ ይችላለሁ። ተማሪያችን ወላጆች ቤተሰቦችና ጓደኞቹንም እንደዚሁ መጽናናት ትመኛለህ። በጣም አዝነናል። ዩኒቨርሲቲው ባወጣው መግለጫ በብጥብጡ የአንድ ተማሪ ሕይወት ማለፉ የተሰማውን ጥልቅ ሀዘን ገልጿል። አስነዋሪ ሲል የገለጸው ድርጊት የፈጸሙ ግለሰቦችም ሕግ ፊት እንዲቀርቡ ከጸጥታ አካላት ጋር በመሆን እንደሚሰራ ዩኒቨርሲቲው አስታውቋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ አመሻሽ ላይ ጋዜጣዊ መግለጫ ሰጥቷል። በማንነቱ የተነሳ የተማሪ ሕይወት በማለፉ የተሰማቸውን ሀዘን ገልጸው ለሟች ቤተሰብ በራሳቸው በክልሉ መንግስት እንዲሁም በህዝብ ስም መጽናናት ተመኝተዋል። ድርጊቱ ህዝብን የማይወክል አሳፋሪ ነው ብለውታል። በግሌም በዚህ ድርጊት ፈጻሚዎች አፍርያለሁ። እንደ መንግስት ደግሞ ህግ እናስከብራለን ብለዋል። ቤተሰቦቹ፣ ለጓደኞቹ፣ ለሁሉም የተሰማንን ጥልቅ ሀዘን በስሜ በክልል መንግስትና በትግራይ ህዝብ ስም መግለጽ እፈልጋለሁ። ለቤተሰብ መጽናናትን እመኛለሁ። እዚህ ተግባር ውስጥ እጃቸውን ያስገቡ ሁሉም ወንጀለኞች ለህግ እንደምናቀርብም መግለጽ እፈልጋለሁ። የተወሰኑ ተጠርጣሪዎች መያዝ ጀምረናል። እሱን እንቀጥልበታለን። የመጨረሻ ሰው የሚፈለግ እስከሚያዝ ድረስ ወደ ህግ ማቅረቡ ተጠርጣሪዎችም መያዙ እኛ እንቀጥልበታለን። ይሄ ድርጊት በጣም የሚያሳዝን ድርጊት ነው። በተለይ በትግራይ ሁሉም እንደሚያውቀው በማንነቱ ሰው የሚጠየቅበት፣ የሚቀጠቀጥበት፣ የሚገደልበት ክልል አይደለም። ስለዚህ በጣም አሳዛኝ የሆነ ከትግራይ ልምድ አስተሳሰብ ባህልም የማይሄድ አስነዋሪ ተግባር ነው የተፈጸመው የትግራይ ህዝብ ድርጊት እና አስተሳሰብም ስላልሆነ ጥቂት ወንጀለኞች የፈጸሙት አስነዋሪ ተግባር ነው ስለዚህ ሁላችንም እንደ ህዝብ እናወግዛለን እንደ መንግስትም እናወግዛለን ተገቢም እርምጃም እንወስዳለን ስለዚህ አሁንም ትግራይ የሁሉም ናት ሁሉም የሚኖርባት በነጻነት የሚንቀሳቀስባት ንግዱም ሊሆን ይችላል ትምህርቱም ሊሆን ይችላል ስፖርቱም ሊሆን ይችላል ሁሉንም ነገር በነጻነት የሚፈልገው ነገር የሚሰራበት ክልል ነው። በጥቂት ወንጀለኞች የትግራይን ገጽታ ሊበላሽ አይችልም። ድርጊቱ የፈጸሙ ወንጀለኞች እንጂ ተማሪ ሊባሉ አይገባም ብለዋቸዋል። የክልሉ መንግስት ሰላም የማስጠበቅ ሂደት ያጠናክራል ያሉት ምክትል ርዕሰ መስተዳድሩ የአክሱም ዩኒቨርሲቲ ተማሪዎችም ተረጋግተው ትምህርታቸው እንዲከታተሉ ሲሉ ጥሪ አቅርበዋል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም